የወጣቶች ዓለም ሰላም፣ ጤና ይስጥልን አድማጮቻችን። ኢትዮጵያ በአባይ ወንዝ ላይ ታላቁን የህዳሴ ግድብ መግንባት ከጀመረች ካለፉት 10 ዓመታት ወዲህ ለግድቡ ግንባታ ገንዘብ ከመለገስ ባሻገር የግብፅ ብቸኛ የወንዙ ተጠቃሚ ነኝ ትርክትን ለመመከት በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ መድረኮች የኢትዮጵያን በወንዙ የመልማት መብት ለዓለም አቀፉ ማህበረሰብ በማስረዳት ላይ ይገኛሉ። ከእነዚህም መካከል ወጣት መቅደላዊት መሳይ አንዷ ነች። መቅደላዊት በሀያዎቹ መጨረሻ የምትገኝ መምህርትና ተመራማሪ ወጣት ነች። የመጀመሪያ ዲግሪዋን በሲቪል ምህንድስና የሁለተኛ ዲግሪዋን ደግሞ በውሃ ምህንድስና ከአዲስ አበባ ዩኒቨርሲቲ አግኝታለች። ሌላ ሁለተኛ የማስተርስ ዲግሪዋን ደግሞ ኔዘርላንድ ከሚገኘው የዋግኒገን ዩኒቨርሲቲ በአካባቢ ሳይንስ ተከታትላለች። ወጣቷ በአባይ ተፋሰስና በፍትሃዊ የውሃ ክፍፈል ላይ ጥናቶችንም አካሂዳለች። በትምህርትና በጥናት ያገኘችውን እውቀት መሰረት አድርጋም በተለያዩ መድረኮች ስለፍታዊ ፍትሐዊ የአባይ ውሃ ተጠቃሚነት እና በኢትዮጵያ ስለተገነባው ታላቁ የሕዳሴ ግድብ አስፈላጊነት እንዲሁም የኢትዮጵያን በአባይ የመልማት መብት በተለያዩ የውጭ መገናኛ ብዙኃን ያለመታከት እውነቱን በማስረዳትና በመሞገት ላይ ትገኛለች። ኤስቢኤስ ሬዲዮ የሚባል አውስትራሊያ ውስጥ ሬዲዮ ሾው ነበር የመጀመሪያ አፒረንሴ ከነሱ ጋር ነበረ። ሰፋ ያለ ዲስካሽን ነበረን ከግድቡ እና እንዲሁም ጣሚና ምክንያታዊ ተጠቃሚነት ምን መሆን አለበት በሚል። ከዛ በኋላ ካናዳ ውስጥ ከሚገኝ ፒስቶክ ኢትዮጵያ ከሚባል አንድ ሌላ ፖድካስት ጋር እንደዚሁ አንድ ሾው ነበረኝ። አልጀዚራ፣ ፍራንስ ትንቲ ፎር ላይ ብዙ ሰው ጋር የደረሱት እነዚህ ናቸው። በተለይ የፍራንስ ትንቲ ፎር ዲቤት ቀጥታ እኔና ሁለት ግብፃውያን እና አንድ ሌላ ዊሊያም ዴቪድሰን የሚባል አናሊስት አብረን ያደረግነው ነው ዲስካሽን ነበር። እና ከብዙ ሰው ከብዙ ውጪ ካለው ሰው ጋር አይ ቲንክ ያስተዋወቀኝ እሱ ነው። ካ አልጀዚራ አንድ ሁለት ጊዜ አፒረንስ ነበረኝ ከእነሱም ጋር አይ ቲንክ ሜጀሮቹ እነዚህ ናቸው። መቅደላዊት በልጅነት ጊዜዋ አባይ አባይ የሀገር ሲሳይን ዘምራ ብታድግም የአባይ ውሃ ጥቅምና ጉዳቱ የገባትና ፍላጎቷ ወደ ውሃ ሳይንሱ ማዘንበል የጀመረው ግን የመጀመሪያ ዲግሪዋን በያዘችበት የአዲስ አበባ ዩኒቨርሲቲ አምስት ኪሎ ግቢ የመጀመሪያ ዓመት ተማሪ በነበረችበት ወቅት ነው። የሁለተኛ ዓመት ተማሪ እያለች የታላቁ ህዳሴ ግድብ መጀመር ደግሞ እንደ አብዛኛው ኢትዮጵያዊ ከመደሰት ባለፈ በሙያዋ የበኩሏን ለማበርከት መነሳሳትን ፈጥሮላታል። እናም የሁለተኛ ዲግሪዋን የመመረቂያ ጽሑፍ በህዳሴው ግድብ ላይ ከተፋሰሱ ሀገራት ጋር ይደረግ በነበረው ድርድር ያለውን የመረጃ ክፍተት ሊሞላ ይችላል በሚል በአባይ ተፋሰስ ሀገራት ፍትሐዊ እና ምክንያታዊ የውሃ ተጠቃሚነት ዙሪያ ጥናት አካሂዳለች። ከዛ በኋላ ግን በተለይ ይሄ የአባይ ውሃ አጠቃቀም በደንብ የተጣበቅኩት ሁለተኛውን ማስተርሴን መስራት ከጀመርኩኝ በኋላ ነው። ይሄ ፍትሐዊና ምክንያታዊ ተጠቃሚነት ግድቡ ጉዳይ ግድቡ ዙሪያ ያሉት ኔጎሽሽኖች ከረር ማለት ሲጀምሩ እኔ ኦልሬዲ የመጀመሪያውን ማስተርሴን ጨርሼ ሁለተኛውን ማስተር ሴን ለመጨረስ እየሄድኩኝ ነበረ። ሶ ያለውን ክፍተት አየሁት። ስለዚህ እዚህ ክፍተት ውስጥ እኔ የማስተር ስፔሲ ሴን ብሰራ ትንሽ ጋፑን ለመሙላት ያስችላል፣ እኔንም ለእኔም ጥሩ ኮንትሪቢሽን ነው፣ ለሀገርም ሊጠቅም ይችላል በሚል ማስተር ስፔሲ ሴን እዚህ ጉዳይ ላይ ሁለተኛውን ማስተር ፊስስ እዚህ ጉዳይ ላይ መስራት ሲጀምር ነው በደንብ ወደ ውስጡ የገባሁት። ከዛም ይህንን መረጃ ወደ ህብረተሰቡ ለማድረስና ኢትዮጵያ ውስጥ የሚገኘውን የዲፕሎማቲክ ማህበረሰብ ለማስረዳት ሙያዊ አስተያየቶቿን በእንግሊዝኛ ቋንቋ በበርካታ ጋዜጦች ጽፋለች። በአርቲክል ደረጃ ስድስት እራሳቸውን የቻሉ አርቲክሎች አሉኝ ሪፖርተር ላይ፣ አዲስ ስታንዳርድ፣ ኢትዮጵያ ኢንሳይት እንዲሁም ቦርከና ኢስት አፍሪካን የሚባሉ ቻናሎች ላይ የወጡ ስድስት አርቲክሎች አሉኝ ከዛ በኋላ ግን እንደ ኒውስ ኮሜንቴሪ አይነት አስተያየት እየተጠየኩኝ ወይ እንደ ኳስችን እንዳንሰር እንደ ጥያቄና መልስ አይነት ነገሮች አዲስ ዘመን አዲስ ልሳን ኢትዮጵያን ሄራልድ እንዲሁም ከኢትዮጵያ ዜና አገልግሎትን ጨምሮ የተለያዩ ዜና አውትሌቶች ጋር ብዙ ሰርተናል የአባይ ተፋሰስ ሰባ በመቶ የሚሆነውን የኢትዮጵያ የገጸ ምድር ውሃ የያዘ ሲሆን የሀገሪቱ ሁለት ሶስተኛ የመስኖና ኃይል ማመንጨት አቅም ያለውም በዚሁ ተፋሰስ መሆኑን መረጃዎች ያሳያሉ። በዚህ የተነሳ የዚህ ተፋሰስ መልማት ሕዝቡን ከድህነት ለማውጣትና ሀገሪቱን ለማሳደግ የሚጫወተው ሚና ቀላል አይደለም። ሆኖም ግን ይህንን እውነት ለዓለም አቀፉ ማህበረሰብ በተገቢው ሁኔታ ማስረዳት ባለመቻሉ የሕዳሴው ግድብ ለቅንጦትና ኃይልን ለማሳየት እየተገነባ ያለ የሚመስላቸውና ኢትዮጵያን እንደ ጥፋተኛ የሚቆጥሩ መኖራቸውንም በውጭ የመገናኛ ብዙሃን በቀረበችበት ወቅት መገንዘቧንም ታስረዳለች። በኛ በኩል የኢትዮጵያ ፍርክ ምንድን ነው ኢትዮጵያ ለምንድን ነው አባይ የሚያስፈልጋት ህዳሴ ግድብን ለምንድን ነው እየገነባን ያለ ነው የሚለውን እኛ ምን ያህል እዚህ ውሃ ላይ ዲፐንደንት እንደሆንን ማሳየት ላይ በጣም ትልቅ ችግር አለ እንዳልሹ ነው አባይ ከኢትዮጵያ እንደሚመነጭ የሚያውቀው ሰው ራሱ በጣም ጥቂት ነው አባይን ሁልጊዜ ከግብጽ ጋር ነው ሰው የሚያያይዘው ከዛም በኋላ ደግሞ እኛ በእሳ በሳይንሱን ብታስቢው በህጉም በሞራል ልዕልናውን ብታስቢው ትክክለኛውን መንገድ ይዘን እየተጓዘን እያለን እንደ ጥፋተኞቹ ነው እየተቆጠርን ያለነው። ለምን? በዓለም አቀፍ ደረጃ የተንሰራፋው ናሬቲቭ የግብፅ ናሬቲቭ ስለሆነ ማለት ነው። የህዳሴ ግድብ መሰራት ወይም ኢትዮጵያ የአባይ ውሀን መንካቷ የግብፅን ህዝብ ለማስጠማት ለማስራብ እንደሆነ ተደርጎ ስለሚነገር ኢንተርናሽናል ሚዲያዎች ላይ እኛ ወጥተን ስንናገር ለቅንጦት የምንሰራው ፕሮጀክት ወይ ውሀው ላይ የበላይነትን ለማግኘት የምንሰራው ፕሮጀክት ወይ ምስራቅ አፍሪካ ላይ ይሄ ትልቅ ሀይልን የሚያመነጭ ፓወር ሀውስ ለመሆን እንደምንሰራው አይነት አድርገው ያቀርቡታል። ይሄ ትልቅ ሚስ ሪፕሬዘንቴሽን ነው፣ ሚስ ካራክተራይዜሽን ነው። የአባይ ውሀ የአባይ ተፋሰስ ለኢትዮጵያ ምን ማለት ማለት ነው የሚለውን ነገር ግዳሴ ግድብ ለእኛ ምን ማለት ነው? ለምንድን ነው የምንሰራው? ከዛ ባሻገር ከኢትዮጵያ አልፎ ለግብጽ ለሱዳን፣ እንዲሁም ለተፋሰሱ ሀገሮች ከዛም ብሎ አፍሪካ ለአለም ያለው ጠቀሜታ ምንድን ነው የሚለውን የሚሰማን ሰው በሚገባው ኮንቴክስት አድርገን ማስረዳት መቻል አለብን። ያ እኛ ጋር በጣም ይጎላል። በሌላ በኩል የተባበሩት መንግስታት ድርጅት ዘላቂ የልማት ግቦችን ለማሳካትም የአባይ ወንዝ ኢትዮጵያን ጨምሮ በተፋሰሱ ሀገራት ለሚገኙ እና በአብዛኛው በድህነት ለሚኖሩ አራት መቶ ሚሊዮን ህዝቦች የሚኖረውን ጠቀሜታ ለዓለም አቀፉ ማህበረሰብ ማስረዳትም እንደወጣቷ ሌላው ቁልፍ ጉዳይ ነው። ሆኖም ግን በኢትዮጵያ በኩል ብዙ አልተሰራበትም። የአባይን ውሃ ተጠቃሚነት በተመለከተ በዓለም አቀፉ መድረክ ግብፃውያን የሀገራቸውን ጥቅም ለማስከበር ብዙ ርቀት መሄዳቸውን ጠቁማ፣ እያንዳንዱ ኢትዮጵያዊም የሀገሩን ጥቅም ለማስከበር በሙያው የሚቻለውም ሁሉ ማበርከት ይገባዋልም ባይ ነች። ለእኔ የሚታየኝ ሁሉም በያለበት ኮንትሪቢዩት ማድረግ እንዳለበት ነው። አሁን ለእኔ እንግዲህ ፕሮፌሽኔ ሞያዬ እና ይሄን የህዳሴ ግድብ ጉዳይ አንድ ላይ መገጣጠሙ ነገሮችን ቀለል አድርጎልኛል የራሴን ኮንትሪቢሽን ለማበርከት። ነገር ግን ኮንትሪቢሽኑ ከዚህ ሳይድ ብቻ አይደለም። ሁሉም በሞያው ላይ ማድረግ የሚችለውን የመጨረሻውን ነገር ማድረግ ቢችል፣ ሁላችንም ያንን ስናደርግ ሀገራችን ወደፊት ፈቀቅ ትላለች። ሁላችንም ባለን ሙያ ማድረግ የምንችለውን በቅን ልቦና እና በሀገር ተቆርቋሪነት ማድረግ ከቻለን፣ በቃ እንግዲህ ሀገር ማለት ሕዝብ ነው፣ የእያንዳንዱ ሕዝብ ድምር ነው ሀገር የሚፈጥሮት። ለእኔ የሚሰማኝ እንደዛ ነው። የመምህርነት ሙያ የነፍስ ጥሪዋ መሆኑን የምትናገረው ወጣት መቅደላዊት መሳይ በአዲስ አበባ ዩኒቨርሲቲ እና በኔዘርላንዱ ዋግኒገን ዩኒቨርሲቲ በረዳት መምህርነት ሰርታለች። በአሁኑ ወቅት ደግሞ በአሜሪካ ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የዶክተሬት ዲግሪዋን በመጪው ነሐሴ ወር ለመጀመር በመጠባበቅ ላይ ትገኛለች። ለወደፊቱም በማስተማር ስራው፣ እንዲሁም ሀገርና ህዝብን ሊጠቅሙ በሚችሉ የጥናትና የምርምር ስራዎች ማካሄዷን እንደምትገፋበትም አጫውታናለች። የወጣቷ የወደፊት እቅድ እንዲሳካ እየተመኘን የዛሬው የወጣቶች አለም ዝግጅት በዚህ ቋጭን። ፀሐይ ጫንነኝ። መልካም ጊዜ።